አብዛኛው ምጣኔ ሀብቷ ከከርሰ ምድር በሚወጣ ኃይል ላይ የተመሰረተው አዘርባጃን ዋና ከተማ ባኩ ውስጥ ትላንትና ሰኞ በተጀመረው ሀያ ዘጠነኛው ዓለም አቀፍ የአየር ንብረት ጉባኤ ላይ የዓለም መሪዎች የበካይ ጋዞችን ልቀት ቁጥጥር ማድረግ የሚያስችል እርምጃ እንዲወስድ በመጠየቅ ላይ ይገኛሉ። በተለያዩ የዜና አውታሮች የተጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ትላንት በተጀመረው ሀያ ዘጠነ ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ ንግግር ያደረጉት የአዘርባጃን ፕሬዚዳንት ኢሃም አሊዬ ምዕራባውያን ሀገሮች በአዘርባጃን የነዳጅና ጋዝ ኢንዱስትሪ ላይ የሚያሰሙት ትችት ላይ ቁጣ አዘል ንግግር አድርገዋል። ሀገራቸው የተቀነባበረ የስም ማጥፋትና እጅ የመጠምዘዝ ዘመቻ ሰለባ ሆናለች ሲሉም አብራርተዋል። ፕሬዝዳንቱ ይህን ያሉት ወደ ሁለት መቶ የሚጠጉ ሀገራት ሙቀት አማቂ ጋዞችን ልቀት እንዴት መቆጣጠር እንደሚችሉ ለመወያየት በተሰበሰቡበት ጉባኤ የሁለተኛ ቀን ስብሰባ ላይ ነው። እሳቸውን ተከትሎ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተርሽ ዓለም ስጋት ላይ ሆና ከከርሰ ምድር የሚወጣ ኃይልን መጠቀም ምክንያታዊ ያልሆነ ተግባር ነው ብለዋል። አሁን ባለው አካሄድ ያለው ሙቀት በክፍለ ዘመኑ መጨረሻ ሶስት ዲግሪ ሴልሺየስ ላይ ሊደርስ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። ይህ አካሄድም የሙቀት ሞገዶችን፣ ከባድ ድርቅ፣ ጠንካራ አውሎ ነፋስና ሌሎች አደጋዎችን እያስከተለ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አመታዊ የሙቀት አማቂ ጋዞች ልቀት ከመቼውም ጊዜ በላይ ከፍተኛ ደረጃ ላይ ደርሶ ባለፈው አመት አንድ ነጥብ ሶስት ከመቶ ደርሷል። እነዚህ ሁለት ተቃራኒ አመለካከቶች የተስተናገዱበት ጉባኤ በአየር ንብረት ለውጥ ድርድር ዙሪያ ያለውን ችግር አጉልቶ ያሳየ ነው። አብዛኞቹ ምዕራባውያን ሀገራት ከከርሰ ምድር የሚወጣ ኃይል ላይ ጥገኛ ሆነው ሳለ ተመሳሳይ ኃይል የሚጠቀሙ ሀገራት ወደ ታዳሽ ኃይል ፊታቸውን እንዲያዞሩ ግፊት ያደርጋሉ። ካርሎ ቦንቴምፖ ከኮፐርኒከስ የተሰኘው የአውሮፓ የመሬት ምልከታ ፕሮግራም ውስጥ የአየር ንብረት ለውጥ አገልግሎት ኃላፊ ናቸው። በአመቱ መጀመሪያ ከኢንዱስትሪ ዘመን በፊት በነበረው የ1.5 ዲግሪ ሴልሲየስ የመገደብ እቅድ በላይ ሆኗል። እንደ አውሮፓያን አቆጣጠር በ2023 አዘርባጃን ከነዳጅና ጋዝ ምርቷ ያገኘችው ገቢ ከአጠቃላይ ኢኮኖሚዋ 35 ከመቶ የሚሆነውን ይይዛል። ከሁለት ዓመት ቀደም ብሎ የገቢዋን 50 ከመቶ የሚሸፍን ነበር። ምናልባት ከሁለት ዓመት በኋላ ከከርሰ ምድር ኃይል የምታገኘው ገቢ 22 ከመቶ ሊቀንስ እንደሚችልም መንግስት አስታውቋል። የሀገራቸውን ዘይትና ጋዝ ሀብት የእግዚአብሔር ስጦታ በማለት የሚገልጹት የአዘርባይጃን ፕሬዚዳንት አሊይቭ በንግግራቸው ሀገራት በእነዚህ የተፈጥሮ ሀብቶች በመታደላቸው ሊወቀሱ አይገባም ብለዋል። በተለይም በዓለም ትልቅ መጠን ያለውን ካርበን ወደ ከባቢ አየር የምትለቀውን አሜሪካንና የአውሮፓ ህብረትን ተችተዋል። በእንግሊዙ ቻትሃም ሃውስ ከፍተኛ ተመራማሪ የሆኑት ሩት ታውንድ ይናገራሉ። ጎን ለጎን ደግሞ ለአየር ንብረት ለውጥ ተጋላጭ ሀገር ናት። ከሀምሳ እስከ ሰባ በመቶ የሚሆነውን ውሃ ከድንበሯ ውጭ ታገኛለች። ስለዚህ በአየር ንብረት ጉዳይ አጣብቂኝ ውስጥ ናት። በዚህም ምክንያት እንደ ራሷ ያሉ ታዳጊ ሀገራትን ወደፊት የሚያራምድ መንገድ ለማግኘት የሚያስችል የገንዘብ ድጋፍ ለማግኘት ከፍተኛ ፍላጎት አላት። በዘንድሮ ስብሰባ ቁልፍ ከሆኑ አጀንዳዎች መካከል የበለጸጉ ሀገራት ከፍተኛ ጉዳት እየደረሰባቸው ላሉ ድሃ ሀገራት የአየር ንብረት ተጽዕኖን መቋቋም እንዲችሉ ይሰጣሉ ተብሎ የሚጠበቀው የገንዘብ ድጋፍ ይገኝበታል። በጉባኤው ላይ ንግግር ያደረጉት የቻይና ምክትል ጠቅላይ ሚኒስትር ዲንግ ሽዌዥያንግም ይህን አንስተዋል። ያደጉ ሀገራት ለታዳጊ ሀገራት የሚያደርጉትን የገንዘብ ድጋፍና የቴክኖሎጂ ሽግግር እንዲያሳድጉ እንጠይቃለን። ለዓለም አቀፉ የአየር ንብረት ለውጥ ምላሽ የበለጠ በራስ መተማመንና ውሰት እንዲኖረው በዚህ በኮፕ 29 የተሻለ የገንዘብ ድጋፍ ግብ እንዲቀመጥም እንፈልጋለን። ሾይዥንጋ ማክለው ያደጉ ሀገራት የአየር ንብረት ለውጥን ለመግታት ያላቸው ተነሳሽነት እንዲጨምርና የበካይ ጋዝ ልቀትን ለመቀነስ ተነሳሽነት እንዲወስዱ ጠይቀዋል። ቻይና እንደ አውሮፓን አቆጣጠር ከ2060 በፊት የካርበን ልቀቷን ዜሮ ለማድረግ እርምጃዎች እየወሰደች መሆኗን ገልጸዋል። ከቀናት በፊት በተካሄደው የዩናይትድ ስቴትስ ምርጫ ዶናልድ ትራምፕ ማሸነፋቸውም ሌላው በጉባኤው ላይ አንዣበበ ጉዳይ ነው። ትራምፕ በድጋሚ የአየር ንብረት ግቦችን ካስቀመጠው የፓሪስ ስምምነት አሜሪካን ሊያስወጡ ይችላሉ። ጎን ለጎን ደግሞ ከቻይና ጋር የሚካሄደው የንግድ ጦርነት አለ። በካሊፎርኒያ ከሚከሰተው ሰደድ እሳት አንስቶ በስፔን ቫሌንሺያ የሰዎችን ህይወት እስካጠፋው ጎርፍ የአየር ንብረት ለውጥ ከፍተኛ የአየር ሁኔታን እያባባሰ መሆኑን የሳይንስ ባለሙያዎች ይናገራሉ። አስቸኳይ እርምጃ ካልተወሰደ ምናልባት ሁኔታው ከዚህም የከፋ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።